ሰማያዊ ፓርቲ በባህር ዳር ከተማ ላይ ያደርግ የነበረውን ህዝባዊ ውይይት ለሌላ ጊዜ አስተላልፎ እንዲያስታውቀው የከተማው አስተዳደር አሳስቧል። የፓርቲው ሊቀመንበር ይህ እርምጃ ገዢው ፓርቲ ሐሳብን የመግለጽ ነጻነትንና የመደራጀት መብትን እንደ ዘጋ የሚያመለክት ነው ይላሉ። መለስካቸው አመሃ ዝርዝሩ አለሁ። ሰማያዊ ፓርቲ ሰኔ ስምንት ቀን ሁለት ሺ ስምንት ዓመተ ምህረት በተጻፈ ደብዳቤ ሰኔ አስራ ዘጠኝ ቀን ሁለት ሺ ስምንት ዓመተ ምህረት ፓርቲው በባህር ዳር ከተማ ከሚገኙ አባላቱና ደጋፊዎቹ ጋር በዚሁ ከተማ ውይይት ለማካሄድ መርሃ ግብር እንደያዘ ለከተማው አስተዳደር በደብዳቤ ማሳወቁን የባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ አላዩ መኮንን የጻፉት ደብዳቤ ያመለክታል። ይኸው ደብዳቤ በሚቀጥለው አንቀጽ ደግሞ ስለሆነም ሰኔ 19 ቀን 2008 ዓ.ም በከተማ አስተዳደሩ ሌላ ተግባራት ያሉ በመሆኑ ቀይራችሁ እንድታሳውቁን እናሳስባለን ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን እስከዛሬ ከነበራቸው ልምድ እንዲህ ያለ ደብዳቤ እንዳላጋጠማቸው ተናግረው፣ በሀገሪቱ ሐሳብን የመግለጽ ነጻነትና ሌሎች መብቶች እንድትጣበቡ ያስረዳሉ። ሌላ ተግባር ስላለ የሚል እንግዲህ ሌላ ተግባር ምንድን ነው? በመሰረቱ ሕዝባዊ ስብሰባ ለማድረግ ማሳወቅ የሚደረገው የሰላማዊ ሰልፍ ወይም የስብሰባ አድራጊውን መብቶች ለመጠበቅና ደህንነቱን ለማድረግ እንዲሁም በከተማ ውስጥ ይህንን ስብሰባና ሰልፍ ተከትሎ ሌላ አላስፈላጊ ነገር እንዳይኖር የዜጎችን ደህንነት ለመጠበቅ እንጂ ማስፈቀድ የሚባለው ነገር የለም። የምናሳውቀውም ለእኛም ደህንነት ለሀገራችንም ደህንነት ሲባል። አሁን ግን በከተማ ውስጥ ሌላ ተግባር ስላለ የማይታወቅ ሌላ ተግባር በራሱ በከተማው ጽፈት ቤት ነው የሚለው ሌላ ተግባር ስላለ የስብሰባ ቀናችሁን ቀይሩ የሚል ነው እና እኔ መቼስ ከዚህ የምንረዳው ነገር ሀሳብን በነጻነት የመግለጽ መብት የመደራጀት የማግኘት መብት፣ የመሰብሰብ መብት ጥርቅም ብሎ እንደተዘጋና ህገ መንግስቱ በለየለት ሁኔታ እንደተዘጋና ኢህአዴግ ጨርሶ ሆኖ ሊቀበለው እንዳልፈለገ የሚያሳይ ነገር ሆኖ ነው ያገኘው። ይህን ፓርቲው ህዝባዊ ስብሰባ በባህር ዳር ከተማ በአሁኑ ጊዜ ለማድረግ ለምን እንዳስፈለገው ጠይቄያቸው ነበረ። አሁን እንግዲህ በአጠቃላይ ኢትዮጵያ በጣም በህብረተሰቡ ውስጥ ትልቅ የሆነው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል ያለበት ነው እና አንድ የፖለቲካ ፓርቲ ደግሞ ከስራዎች ውስጥ አንዱ ከህዝቡ ጋር መወያየት በህዝቡ ውስጥ ያሉትን ወቅታዊ ችግሮች መገንዘብ፣ እነዚህን ነገሮች ደግሞ ለሚመለከተው አካል ማሳወቅ፣ ላሉ ችግሮች ደግሞ የሚፈቱበትን የመፍትሄ አቅጣጫ መጠቆም የአንድ የፖለቲካ ፓርቲ የእለት በእለት ስራው ነው እና ይሄን በተመለከተ በባህር ዳር ከተማ ላይ ካሉን ሰፊ የአባላትና ደጋፊዎቻችን ጋራ በወቅታዊ ጉዳዮች ለመወያየት ነበረ ቅዱን የያዝ ነው እና ይህንን ነገር እንግዲህ የመወያየትን የተለየ ሀሳብ የማዳመጥን የብዙሃን ፓርቲ ዲሞክራሲ የሚባለውን ነገር ገዣችን ኢህአዴግ በፍጹም ሊፈቅድልን እንዳልፈቀደ ፍንትው አድርጎ በዚህ ደብዳቤ ላይ አሳይቶናል። አቶ ይልቃል ጨምሮ እንደገለጹት ይህ ከባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት የተጻፈው ደብዳቤ ብዙ አንድምታ እንዳለው አስታውቀው ፓርቲው በዚህ ረገድ ምን እርምጃ መውሰድ እንዳለበት እንደሚመክርም አስረድተዋል። አሁን የተያዘው ነገር ሁሉ በአጠቃላይ በምንም አይነት ህዝብ እንዳይናገር እንዳይተነፍስ፣ ሰጥ ረጭ አድርጎ የመግዛት ነገር እንጂ በእውነቱ የተደረገው ነገር ለሌላ ቀንና ለሌላ ቦታ ስብሰባን የማራዘም አይነት ሆኖ አላገኘነውም እና ይህንን በተመለከተ ስራ አስፈጻሚው ካሁን በኋላ የሚሆነው ትግል ካሁን በኋላ የምናደርጋቸው ስራዎችና የምናቅዳቸው ነገሮች በምን መልኩ ይካሄዳል፣ ይህንንስ ደግሞ በምን ሁኔታ እንታገለዋለን የሚለውን በነገ ሰፊ የምንነጋገርበት ይሆናል ማለት ነው። ስራ አስፈጻሚ ሰማያዊ ፓርቲ ከጥቂት ወራት በፊት ሊቀመንበሩን ጨምሮ ሌሎች የፓርቲውን ከፍተኛ አመራር አባላትን የተመለከተ ጥፋት ፈጽመዋል በሚል የፓርቲው ስነ ምግባር ወይም ዲስፕሊን ኮሚቴ ውሳኔ አስተላልፈው እንደነበረ ይታወሳል። ይሄ ውሳኔ ደግሞ በኦዲትና ኢንስፔክሽን ኮሚቴው ታግደዋል የሚል ዜናም ተሰራጭቷል። ይህን የፓርቲውን የውስጥ ችግር አስመልክቶ ላቀረብኩላቸው ጥያቄም ችግሩ በየደረጃው መፍትሄ እየተሰጠው እንደሆነ የሚጠቁም ምላሽ ሰጥተዋል። አንድ አገርም ይሁን ድርጅትም ይሁን ግለሰብም ይሁን ችግሮች ያጋጥሙታል። እነዛን ችግሮች ደግሞ ከአቅሙ በላይ ባልሆነ ሁኔታ ባሉት ተቋማት እየተወያየ መፍትሄ እየሰጠ ለተፈጠሩት ችግሮችስ ምንድን ናቸው የሚለውም በሰፊው እየተወያየን መልክ መልክ እያስያዝ ናቸው ነው በአጠቃላይ ከሰማያዊ አመራርና መዋቅር ቁጥጥር ውጭ የሆነ በፓርቲ ውስጥ ምንም አይነት ችግር የለም። እንደ አቶ ይልቃል አባባል ከሆነ የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ቀደም ሲል የሥነ ምግባር ወይም ዲስፕሊን ኮሚቴው የወሰናቸውን ውሳኔዎች ያገደው ከፓርቲው ደንብ ውጭ በመሆናቸው ነው። የሥነ ምግባር ኮሚቴው የፓርቲውን ሊቀመንበር ከኃላፊነታቸው አሰናብቷቸዋል የሚለውም የተዛባ መረጃ እንደሆነ ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ